የትግራይ ግዛዊ አስተዳደር ከትላንት በስቲያ ለአዲግራት ከተማ ከንቲባ የሾመ ሲሆን የዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ዛሬ ባካሄደው የምክር ቤት ጉባኤ ደግሞ ሌላ ከንቲባ ለከተማዋ መሾሙን አስታውቋል። በጊዜያዊ አስተዳደሩ የተሾሙት አቶ አለም አረጋዊ ሲሆኑ በዶክተር ደብረጽዮን የተሾሙት ደግሞ አቶ ረዳኢ ገብረ እግዚአብሔር ናቸው። ሁለቱንም ተሿሚዎች አነጋግረናል። ሙሉጌታ ጽዋ ዝርዝሩን አዘጋጅቷል። በሕዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች መካከል ያለው ልዩነት እየተካረረ መሄዱን የሚያሳዩ መግለጫዎች ከሁለቱም ወገን መሰጠት በቀጠሉበት በዚህ ወቅት ከትግራይ ክልል ከተሞች አንዷ አድግራት ከተማ ሁለት ከንቲባ ተሾመላት። የክልሉ ጊዜያዊ አስተዳደር ምስራቃዊ ዞን ጽህፈት ቤት ከትላንት በስቲያ ማክሰኞ በጻፈው የሹመት ደብዳቤ የአድግራት ዩኒቨርሲቲ መምህር አቶ ዓለም አረጋዊ ለአድግራት ከተማ በከንቲባነት መሾማቸውን ይገልጻል። የአሜሪካ ድምፅ ስለ ሹመቱ ደብዳቤ የጠየቃቸው አቶ ዓለም የሹመቱ ደብዳቤ እንደደረሳቸው አረጋ ተረጋግጠው ከቀድሞ ከንቲባ የስራ ርክክብ እያከናወኑ መሆኑን ተናግረዋል። ጊዜያዊ አስተዳደሩ በተቋቋመበት ሕግና አሰራር መሰረት ነው ወደ ስራ የገባሁት። አሁን እኔ ጽህፈት ቤት ውስጥ እገኛለሁ። ስራ እየተረካከብኩ ነው። በሌላ በኩል በነ ዶክተር ደብረ ጽዮን ገብረ ሚካኤል የሚመራ የህወሓት ቡድን ዛሬ በአድግራት ከተማ በተካሄደ የምክር ቤት ጉባኤ የክልሉ ትምህርት ቢሮ ምክትል ኃላፊ ሆነው ሲሰሩ የቆይቱን አቶ ረዳኢ ገብረ እግዚአብሔር የከተማዋ ከንቲባ አድርጎ ሹሟቸዋል። በፓርቲያቸው የተሰጣቸው ሹመት ትክክል መሆኑን ያረጋገጡት አቶ ረዳኢ በበኩላቸው ሹመቱ አግባብ ባለው አካሄድ በከተማው ምክር ቤት መጽደቁን ተናግረዋል ተወዳድሮ ያው እስካሁን ያለው የቲፒኤልኤፍ ምክር ቤት አባላት ናቸው ያሉት። እኔም የህወሓት አንድ አካል ተወካይ ሁኜ ነው ክስ የቀረብኩትና ወደ ስራ መግባት የተቻለ ነው ብዬ አምናለሁ። በጊዜያዊ አስተዳደሩ የተሸሙት አቶ አለም አረጋዊ በበኩላቸው ስለ አቶ ረዳኢ ሹመት የሚያውቁት ነገር እንደሌለ ተናግረዋል። ሎማንት ተገይሩት ምናልባት ኦፊሻል በዛሬው እለት በምክር ቤት ስለተደረገው ሹመት ያየሁት በማህበራዊ መገናኛ ነው። በይፋ በመንግስታዊ መዋቅር የሰማሁት ነገር የለም። አቶ ረዳይ ደግሞ በጊዜያዊ አስተዳደሩ የተሰጠው ሹመት ተቀባይነት የለውም ብለዋል። ሹመት እንደተሰጠው ሰምቻለሁ። ግን ያው ትግራይም ኢትዮጵያም ውስጥ ካለው ነባራው ሁኔታ አካሄዳችን እንደምታውቀው የአንድ ከተማ አስተዳደር፣ የወረዳ አስተዳደር ምክር ቤት የራሱ አስተዳደር ምክር ቤት አለው። ምክር ቤቱ ነው ከንቲባም፣ ወረዳ አስተዳዳሪም፣ የወረዳ ካቢኔም ከተማ ኮሚቴ፣ ከንቲባ ካቢኔ የሚያጸድቀው እና በዚህ ምክር ቤት ያላለፈ አካል ከንቲባ ወይም አስተዳዳሪ የመሆን እግል የለው። ምክር ቤቱ ህዝቡ ላዕላዊ ባለስልጣን መሆኑ ካለማመን የሚመነጨው ግለሰቦች በሚሰጡት ስልጣን ህ መሆን የለበት። መስራት የሚፈልግ ሰው አድግራት ከንቲባ በመሆንም ሌላ አካል በመሆንም አድግራት ምን፣ እንደ ድርጅትም እንደ ህወሀትም አቋማችን ይህንን ነው። ከምክር ቤት ውጭ ማንም ሰው ደብዳቤ እየጻፈ የሚሾመው ተቀባይነት የለውም፣ ሲሉም አቶ ረዳይ አጣጥለዋል። ጊዜያዊ አስተዳደሩ የተሰጠው ተልዕኮ ለመፈጸም በመቸገሩ ስራውን መፈጸም እንዲችል ነው ማስተካከያ እያደረግን የምንገኘው፣ ሲሉም አቶ ረዳይ ገልጸዋል። በአወዛጋቢው የህወሀት ጉባኤ ምክትል ሊቀንበር ሆነው የተመረጡት አቶ አማኑኤል አሰፋ ትናንት ረቡዕ በሰጡት መግለጫ ከጉባኤ በኋላ የወረዳና ከተሞች ምክር ቤት በህወሀት አብላጫ ድምፅ የተያዘ በመሆኑ በዚህም መሰረት የአመራር ማስተካከያ እያደረጉ እንደሚገኙ ተናግረው ነበር። የጊዜው አስተዳደሩ ፕሬዚደንት ጌታቸው ረዳ በቅርቡ በሰጡት መግለጫ በዶክተር ደብረ ጽዮን ገብረ ሚካኤል የሚመራ የህወሀት ቡድን የወረዳና ከተማ ምክር ቤቶች በመጠቀም በመንግስት የተመደቡ አስተዳዳሪዎች እንዲነሱ እያደረገ ነው። ይህ መፈንቅለ መንግስት ነው ሲል ክስ ማሰማታቸው ይታወሳል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም